ዓለማችን ፈጣን የሕዝብ እድገት ባስከተለው የፍላጎትና አቅርቦታ ለመመጣጠን የተነሳ ዘርፈ ብዙ ችግሮችን አስተናግዳለች። በዚህም የተነሳ የአየር ንብረት ለውጥ፣ የአካባቢው መራቆትና ድህነት ከነዚህ ተለዋዋጮች የሚመነጭ ድርቅ ረሃብ የወለደው ስደትና የመሳሰሉት ማህበራዊና ኢኮኖሚያዊ ቀውሶችን አስከትሏል። ለእነዚያ አንገብጋቢ ችግሮች መፍትሄ የሆን ዘንድ የዓለም አቀፉ ማህበረሰብ ዘርፈ ብዙ ስራዎችን ሲያከናውን ቆይቷል፣ በማከናወንም ላይ ይገኛል። ችግሩን ለመቀልበስ ከሳይንሳዊ ምርምር እስከ አስገዳጅ ውሎችን እስከ መፈረምም ተደርሷል። ለአየር ንብረት ለውጥ የማይበገር ኢኮኖሚ ለመገንባት ከሪዮ እስከ ስቶክሆልም ከኮፐንሃገን እስከ ፓሪስ በተደረጉ ጉባኤዎችና ስምምነቶች ዓለማችንን ለመታደግ የውሃማ አካላትን ጥበቃ፣ የደን ጥበቃ፣ የአፈር ጥበቃና በአጠቃላይ የብዛ ህይወት ጥበቃ ሥራዎች እየተሰሩ ይገኛሉ። ለአየር ንብረት ለውጥ ተጽዕኖ ተጋላጭ የሆነችው አፍሪካ እየተስፋፋ ያለውን የሰሐራ በረሃና እየተመናመነ ያለውን ብዝሃ ህይወት ለመታደግ አካባቢን መንከባከብ ከዋናዎቹ የልማት ግቦች በማካተት፣ በሌላ በኩል ደግሞ የአየር ብክለት ላይ ቀዳሚ የሆኑ ሀገራትን በመሟገት ተጽዕኖ ለመፍጠር በርካታ ስራዎችን ሰርታለች፣ እየሰራችም ትገኛለች። አሁን አሁን የአየር ንብረት ለውጥ አጀንዳን ወደ ጎን በመተው የሚሳለቁ የሀያላን ሀገራት መሪዎች ብቅ እያሉ ቢሆንም የሚያስከትለውን አደጋ የተገነዘቡና የችግሩ ገፈት ቀማሽ የሆኑ እንደ ኢትዮጵያ ያሉ ሀገራት በአንድ በኩል አረንጓዴ የልማት ፖሊሲን ቀርጸው አይቀሬውን የአየር ንብረት አደጋን ለመቋቋም አቅደው እየሰሩ፣ በሌላ በኩል ደግሞ ዓለም አቀፉን ማህበረሰብ የአየር ንብረት ለውጥ ጥበቃን እንቅስቃሴን በመምራት ብሎም ቀዳሚ ምሳሌ ለመሆን በርካታ ስራዎችን እየሰሩ ይገኛሉ። ከእነዚህ መካከል ዓለም አቀፋዊው የኮፐንሃገን የመሪዎች የአየር ንብረት ጉባኤ ላይ አፍሪካን በመወከል ኢትዮጵያ ባደረገችው የዲፕሎማሲ ሚና ለአየር ንብረት ለውጥ ድርድር ፈርቀዳጅ የሆነ ሚናዋን ተወጥታለች። በሀገር ውስጥም ለአካባቢ ጥበቃና ለማህበረሰብ ተጠቃሚነት የሚሰጥ የንጹህ ኃይል ማመንጫ የተራራ ልማት የአፈር የውሃና ብዝሃይወት ጥበቃ በአጠቃላይ የአረንጓዴ ልማት ግቦችን ቀርጻ እየተገበረች እንደምትገኝ ነው መንግስት የሚገልጸው። ከነዚህ መካከል አረንጓዴ አሻራ ፕሮጀክቶችን ቀርጾ ዓለም አቀፍ ክብረ ወሰንን ያጎናፀፈ የችግኝ ተከላ ስራዎችን መስራቱን መንግስት ይገልጻል። ለአካባቢ ተስማሚ ከሆኑ የኃይል ማመንጫ ግንባታዎች መካከል ደግሞ የህዳሴውን ግድብ እውን በማድረግ ላይ ትገኛለች። በተለይም የመጀመሪያውን የአረንጓዴ አሻራ ዘመቻ በይፋ በ2011 ዓ ምት አውጃ ከአራት ቢሊየን በላይ ችግኞች እንደተተከሉ መገለጹ የሚታወስ ነው። በዚህ ዓመትም ሁለተኛው የኢትዮጵያ የአረንጓዴ አሻራ ዘመቻ ተግባራዊ በመሆኑ ላይ ይገኛል። ይህም በጠቅላይ ሚኒስትር ዶክተር አብይ አህመድ ሰኔ 28 ቀን 2012 ዓ ም የዓለም አካባቢ ጥበቃ ቀንን ምክንያት በማድረግ የችግኝ ተከላ በማከናወን እና በዚህ ክረምትም አምስት ቢሊዮን ችግኝ ተከላ እንደሚደረግ በመግለጽ የአረንጓዴ አሻራ ዘመቻው ይፋ መደረጉ ይታወሳል። የዚህ ዘመቻ አካል የሆነው በአማራ ክልል የሚገኙ አስሩ የፌዴራል ዩኒቨርሲቲዎች ፎረም የ2012 ዓ ም የፍቅር ጥቁርና የአረንጓዴ አሻራ ጉዞ በሚል መሪ ቃል በጥምረት ሲሰሩ ቆይተዋል። የወሎ ዩኒቨርሲቲ ፕሬዚዳንት እና በአማራ ክልል የሚገኙ የፌዴራል ዩኒቨርሲቲዎች ፎረም ሰብሳቢ ዶክተር አባተ ጌታሁን ከኤስቢኤስ አውስትራሊያ ጋር በነበራቸው ቆይታ የሰሞኑን እንቅስቃሴያቸውን አብራርተዋል። ሰፋ ያለ ነገር ነው ያለው። ዝም ብዬ ጉዞ ልንገርህ። መጨረሻ ላይ ወሎ ላይ ከመምጣት በፊት ይሄ በአማራ ክልል የሚገኙ ፌዴራል ዩኒቨርሲቲዎች ያው፣ አሶሴሽን ፎረም አለን ከሁለት ሺህ ስድስት ዓመተ ምሕረት ጀምሮ ይሄ ፎረም ከሌላ አካባቢ ተሞክሮ ብዙ ያልተጠናከረኛ ግን እጅግ ጠንካራ የሆነ ፎረም አለን እና በዛ ፎረም አማካኝነት በየሶስት ወሩ እየተገናኘን ዋና ዋና የመማር ማስተማር፣ የምርምር፣ የማህበረሰብ አገልግሎት እና ሌሎችን እሾዎች እንወያያለን፣ እንገመግማለን። ከክልላችን ጋራ እንሰራለን። ይሄ የተጀመረው እኔ ሀያ ዘጠኝ ቀን ጉና ላይ ጠበብ ባለመልክ የፍቅርና የአረንጓዴ አሻራ ጉዞ ወደ ጉና ተራራ በሚል በደብረ ታቦር ዩኒቨርሲቲ መሪነት ተጀመረ እንቅስቃሴው። ከዛ ቀጥሎ ምን አደረግ? ከዘጠኝ እስከ አስር በስምንት ገብተን አሁን ሐምሌ ዘጠኝ እስከ አስር ይህንን ተመሳሳይ ፕሮግራም በደብረ ማርቆስ ዩኒቨርሲቲ መሪነት የፍቅርና የአረንጓዴ አሻራ ጉዞ ወደ ጮቄ ተራራ በሚል አሁን ያልከውን ነገር በመያዝ እኒህ ፍቅር ያልንበት ምክንያት እንደምታውቀው ዞን ከዞን የጎጃም ጎንደር ወሎ ሸዋ እያል ያው ግጭቶች አሉ። እንደምታውቀው ከአሁን በፊትም ሰኔ አስራ አምስት የተፈጸመውን ነገር ታውቃለህ። በርከት ያሉ አገራዊ፣ ክልላዊ ነገሮች ስላሉ ይህንን በፍቅር ማስተካከል አለብን። ፍቅርንና አረንጓዴ አሻራን አድርገን መንቀሳቀስ አለብን ነው መሪ ቃላችን። ይሄ ነው የፍቅርና የአረንጓዴ አሻራ ወደ ጉና፣ የፍቅርና የአረንጓዴ አሻራ ወደ ጮቄ በሚል ሐምሌ ዘጠኝ እና አስር በስምንት ገብተን ጮቄ ተራራ ላይ በተለይ ስናን ወረዳ አካባቢ ላይ ሄደን በየስማችን በአስሩም ዩኒቨርሲቲ ስም ተቀብለን ተከን ምስራቅ ጎጃም ስናን ወረዳ እና በደብረ ማርቆስ ዩኒቨርሲቲ አስተባባሪነት ማለት ነው ቀጥለን በአስራ አንድ በዛው እለት እዛው ከተማ በአስር ከጎበኘን በኋላ በአስራ አንድ ወደ ቡሬ ያሉን ይሄ አግሮ ኢንዱስትሪ በመሄድ ኢንዱስትሪ እና ዩኒቨርሲቲ ግንኙነት ምን ይመስላል? ምንድነው ክፍተቱ? የሚል ከባለ ሀብቶች ጋር ከጎበኘን በኋላ ውይይት አደረግን። ቡሬ ከተማ በዛ ሁለት በባህር ዳር ዩኒቨርሲቲ አስተባባሪነት ባህር ዳር ገብተናደር በማግስቱ የአማራ ብረታብረት ኢንዱስትሪን በአማራ ክልል ሁለት ነው ያለው፣ አንዱ ባህር ዳር ነው፣ አንድ እዚህ ኮምቦልቻ ነው ያለው። እሱን ጎበኘን። ከዛ በፎረሙ ጉዳይ አንዳንድ ውይይቶችን ካደረግን በኋላ ባህር ዳር ዩኒቨርሲቲ ዶክተር ፍሬው ጋር በማግስቱ በአስራ አስራ ሶስት ማለት ነው አስራ አንድ እና አስራ ሁለት እዛ አካባቢ ቆይተን በአስራ ሶስት ቤዛዊት ስንታውቃለህ፣ ቤተ መንግስት አካባቢ ባህር ዳር አዎ አባይ ማዶ አባይ ማዶ ቤተ መንግስቱ ታሪካዊ ቦታ ነው። እዛ ላይ ደግሞ በባህር ዳር ከተማ ምክትል ከንቲባ ጥሩ አቀባበል እና የባህር ዳር ዩኒቨርሲቲ አስተባባሪነት እዛም በስማችን እንደዙ ከተከልን በኋላ ወዳውን ወጥተን የተነያደር ነው ጎንደር ከተማ ነው በጎንደር ከተማ መሪነት ባህር ዳር ለጎንደር አስረከበ ማለት ነው። ቡና ለደብረ ማርቆስ ደብረ ማርቆስ ለባህር ዳር ባህር ዳር ለጎንደር ከተማ ጎንደር ደግሞ ወደ ጎንደር ዩኒቨርሲቲ ግቢውን ከጎበኘንና ነገሮችን ካየን በኋላ በማግስቱ በአስራ አራት ራስ ዳሽን በአስራ አራት ደባርቅ ዩኒቨርሲቲ መሪነት ታላቁ ተራራችን እንደምታውቀው ወደ ራስ ዳሽን ህል በነገራችን ላይ አስሩ ዩኒቨርሲቲ ፕሬዚደንቶች ከእያንዳንዱ ዩኒቨርሲቲ አስር አስር ሰው አለ። እዛ አካባቢ ያለው ወረዳ ህዝብ አብሮ ይቀላቀለናል። የዞን የከተማው ከፍተኛ አመራር፣ ለምሳሌ ራስ ዳሽን ላይ ክብርት ዶክተር ሂሩት የደባርቅ ዩኒቨርሲቲ ቦርድ ሰብሳቢ ስለሆነች እሷም አብራ ተቀላቀላናለች፣ ስታፋችን ስለሆነች። ደብረ ማርቆስ ላይ እንደዙ ክብርት ዶክተር ሙሉነሽ አበበ የአማራ ክልል የሰራተኛ ማህበራዊ ጉዳይ እና የክልሉ የማህበራዊ ዘርፍ ምክትል አስተዳዳሪ። እና ሌሎችም የቢሮ ኃላፊዎች አብረው ተቀላቅለው እና ከፌዴራልም እንደዚህ ተቀላቅለዋል አሉ። እዛ ከተከን በኋላ ተመልሰን ጎንደር አድረን በአስራ አምስት አሁንም በጎንደር ዩኒቨርሲቲ መሪነት አየር መንገድ አካባቢ ከተማው ከንቲባ ጋር በመሆን ከተከን በኋላ በአስራ ስድስት እና አስራ ሰባት ስብሰባ ነበረ። ሞ አዲስ አበባ ከአዲስ አበባ በአስራ ሰባት ከዛው ከስብሰባ አዳራሽ እንደጨረስን ደብረ ብርሃን ሄደን አደር እዛ ደግሞ ይህን ኃላፊነት የወሰደው የደብረ ብርሃን ዩኒቨርሲቲ ነው። ደብረ ብርሃን ካደርን በኋላ በማግስቱ ሰላ ድንጋይ ወጣ ብሎ ወድታች የሆነ ታሪካዊ ቦታዎች ያሉት ፍልፍል ዋሻዎች ያሉበት የሚገርም አስደናቂ ታሪክ ያለበት በዚህ ዘመን ይሄ ይሰራል ብለህ የሚያስገርም የሚያስደምም ስራ እሱን ከጎበኘም በኋላ እዛው ሰላ ድንጋይ እዛው አካባቢ በሰላ ድንጋይ ወረዳ እና ከተማ አቀባበል ቴክኒክ ስኩል ውስጥ በስማችን እንደዙ ከሰላ ድንጋይ ህዝብ ከተመን ሸዋ ህዝብ እጅግ የደመቀና ታሪካዊ የሆነ አቀባበል አድርገውልን፣ ውይይት አድርገን የዛን ሁለት በአስራ ስምንት ማለት ነው እንግዲህ ይሄንን ያደረግነው በአስራ ስምንት ወደ ወሎ ከሚሴ። ከሚሴ ደግሞ ስንመጣ የኦሮሞ ብሔረሰብ ዞን የሃይማኖት አባቶች አመራሮች ረዥም ርቀት መጥተው ጥሩ አቀባበል አድርገውልን፣ የወሎ ዩኒቨርሲቲ የሰጡት አንድ ግቢ አለ። እዛ ግቢ ላይ እነሱ ጋራ ከተከተን በኋላ የተዘጋጀ ሽልማት ሰጥተውን የዛን ውለታ እንደገና ወደ ኮምቦልቻ ውቢቷ ኮምቦልቻ ከተማ መጥተን እሷም ጋር ኮምቦልቻ ግቢ አንዱ ግቢያችን እዛ ስለነበረ በስማችን አስሩ ዩኒቨርሲቲ ስም ከተከልን በኋላ እጅግ በደማቅ አቀባበል ወጣቱ፣ የአካባቢው ሕዝብ፣ ጸጥታ አካሉ፣ ትራፊኩ እጅግ የደመቀ አቀባበል ከኮምቦልቻ ጀምረው አድርገውለን ደስ ያደርን በአስራ ስምንት ደስ ያዝረን። በአስራ ዘጠኝ ጥናታዊ ጽሁፎችን ያቀረብ ነው። በአባይ በታላቁ የህዳሴ ግድብና በጣና ጉዳይ ያጠኑ አንድ አራት ጥናታዊ ወረቀቶች ምን መሰራት አለበት የሚል ቆንጆ የሆነ ጥናታዊ ወረቀት ቀረበ። በዛ ላይ የፌዴራል የአካባቢና የደን ምርምር ኢንስቲትዩት ዳይሬክተር ዶክተር አደና ጌሎ አለ። የኤቢሲ ዋና ስራ አስፈጻሚ ዶክተር ንጉሴ አለ። እነሱ በተገኙበት እና የአካባቢው አመራር ባሉበት ጥናታዊ ጽሁፉን በአስራ ዘጠኝ አድርገን ሰፊ ውይይት ቅድም እንዳልከው ጣናን ምን እናድርግ እንዴትን ጣና ላይ ያለውን እምቦጩን ምን እናድርግ የሚል ቋም ከያዝን በኋላ ዘርዘር ያሉ የአቋም መግለጫዎችን እና ፒቲሽን የምንፈራረምባቸው ነገሮች አዘጋጅተን ጣናንም አባይንም ታላቁ የህዳሴ ግድብንም እየታደግን ጎን ለጎን ዘረኝነትን፣ ጽንፈኝነትን ዋልታ ረገጥ የሆኑ አመለካከቶችን በፍቅር እየከለስን አብረን ከአካባቢያችን ከክልላችንም ብሎ ከፌዴራል ጋር ልንሰራ ስምምነት ሙሉ ቀን ውይይት ካደረግን በኋላ በሀያ የወሎ ተርሸሪ ኬር ግቢ አለ ጢጣ የሚባል ቦታ። እሱም ግንባታው ጥሩ ደረጃ ላይ እየደረሰ ስለሆነ እሱንም ባይናቸው አይተው አይቶ የሁሉም ዩኒቨርሲቲ አሻራ ያለፈበት ገንዘብ ያዋጣ ሰው ስለነበረ እንዳልኩ ከእያንዳንዱ ዩኒቨርሲቲ ቢያንስ አስራ አስር ሰው ስለመጣ ከመቶ ሰው ያላነሰ ነው። ከዩኒቨርሲቲ እንኳ የመጣ ይህን ሁሉ ጉዞ የምንዞረው ማለት ነው። እዛ ከተከልን በኋላ ተጨማሪ እንደገና ደሴ ከተማ የደሴ ሙዚየም አለ። ታሪካዊ ጥንታዊ የሆነ ሙዚየም እጅግ እነ ምኒልክን ከናፄ ቴዎድሮስ አጠቃላይ ታሪካዊ የሆነ የወሎ ጠቅላይ ግዛት በነበረበት ጊዜ የሚያሳይ ቅርስ አለ እዛ ላይ ቅርሱን እየጎበኘን ግቢው ላይ እንደዚሁ ከሚሴ ላይ ተክለናል፣ ኮምቦልቻ ተክለናል፣ አይጠየፍ ተክለናል። ደሴ ሙዚየም ለአራተኛ ጊዜ እንደገና አሻራችንን በማስቀመጥ የመጨረሻ ስንብት ያደረግነው በሀያ አይጠየፍ አዳራሽም ያውቀዋል። አይጠየፍ ታሪካዊ ነው። አንድ መቶ ሰባት ዓመቱ ነው። ከአንድ ጣራ ላይ ግማሹን ለዋሽ፣ ግማሹን ለአባይ የሚያካፍል ታሪካዊ ነው። አይጠየፍም ያው ድሃም ሀብታም የማይለይበት እጅግ ገብተ፣ መቼም አይተኸው ይመስለኛል። ደመቀ፣ እውነት ነው እውነት ነው። ካላየኸው ያው ጋብዣለሁ በአጋጣሚ እና እሱ ላይ ካደረግነው አንድ ዘገባ እኔ በሌላ መድረክ በርከት ላሉ ጊዜያት የመጎብኘት እድል ነበረኝ እና በጣም የሚያስደስት ነው። ግን እሱን በተመለከተ አጠቃላይ ባህልና ቅርስ ላይ አንድ ቀን ሌላ ፕሮግራም እናዘጋጃለን። እጅግ ደስ ይለኛል እሱ ላይ ተሰብስበን ምን አደረግን መሰል አስር ነጥብ የአቋም መግለጫ ለግብፅም፣ ለሱዳንም፣ ለዓለም አቀፍ ማህበረሰብም አባይን በተመለከተ፣ ታላቁ የህዳሴ ግድብ በተመለከተ፣ ጣናን በተመለከተ፣ ፍቅርና መቻቻልን ሰላምን በተመለከተ የአቋም መግለጫ እኔ እያነበብኩ አስሩም ዩኒቨርሲቲ ፕሬዚደንቶች ቁመው እንግዲህ ያን መግለጫ አንብበን እሱን ወደ ተግባር የሚፈጽም ሴክሬታሪ መድበን ሰው ይህን የሚያስተገብርልን ባህር ዳር ላይ ሄዶ በውድድር ያወጣነው ነገር ነበር። መድበን በጥሩ መንፈስ አስራ ምናምን ቀን አብረን ሌትም ቀንም እየተወያየን በክልላችን ብሎም በሀገራችን ላይ መሰረታዊ የሆነ ለውጥ ለማምጣት በግላችን ሲጀመር በእያንዳንዳችን ያለው ሲጨመር በሚሊዮን የሚቆጠር ችግኝ በመትከል ከአካባቢው ማህበረሰብ ጋር ውይይት በማድረግ በአስራ ምናምን ቀናችን እንግዲህ ከስምንት እስከ ሃያ ማለት ነው። ጉዞ አድርገን ወደኋላ ያለውን እንኳን ሰኔ ሀያ ዘጠኝ ጉና ላይ የተጀመረው ራቅ ስለሚል አድርገን በተከታታይ እየዞርን ስለ ፍቅርና አረንጓዴ አሻራ እየሰበክ ተለያይተናል ነው የምልህ እንግዲህ። በኢትዮጵያ ተጋርጦ ያለውን የሰላም እጦትና የፖለቲካ መቃቃር መነሻ በማድረግ አገሪቱም ሆነች ሕዝቦቿ ገፈት ቀማሽ ከሆኑ ሰነባብተዋል። ዶክተር አባት እንደሚሉት ምሁራኑም ሆኑ የዩኒቨርሲቲዎቹ ፎረም በሰላምና የሕዝቦች መቀራረብ ላይ የሚጠበቅባቸውን ምሁራዊ ሚና ለመወጣት ስራ ከጀመሩ መቆየታቸውን ይገልጻሉ። ያው እንደምታውቀው አንድ ብርቱ ሁለት መድኃኒቱ ይላል አይደል? እና አስራችንም ስንሆን በአፈጣጠራችንም ከፍተኛ ከአንደኛ ትውልድ እስከ አራተኛ ትውልድ ያለ በሀብትም የተለያየን በልምድም ውስጣችን ያለ ሰው የተለያየን በመሆናችን አንድ ሀሳብ ከአንድ ቦታ ይነሳል። ያን ሀሳብ በፍጹም ፍቅር እኛ መጀመሪያ ፍቅር መስበክ አለብን እና ሰላም መስበክ አለብን። አስራችንም አይዲያ እንደመጣ ከየትኛውም አቅጣጫ ይመጣ ያን ሀሳብ ተጋርተን ነው የምንሄደው። ልዩ የሚያደርገን ይሄ ነው። ፕሬዝደንቶች እንሰበሰባለን፣ እንወያያለን። የአካዳሚክ ምክትል ፕሬዝደንቶች ለብቻ፣ የምርምርና ማህበረሰብ አገልግሎት ምክትል ፕሬዝደንቶች፣ የአስተዛዘርና ፋይናንስ ምክትል ፕሬዝደንቶች እኒህ አሁን ለየብቻ ለየብቻ ውይይት አላቸው። ከነዚህ ውስጥ መማር ማስተማር፣ ምርምር፣ ማህበረሰብ አገልግሎትና አራተኛው አንኳር ነገር አድርገን እየሰራንበት ያለው ሰላም ነው። የእነዚህ ሁሉ ቅድሚያ ቁጥራን ሰላም ነው የምንሰብከው ሰላምን ደግሞ አንዱ ከአንዱ ተሞክሮ ይወስዳል። አንድ ቦታ ላይ የተተገበረው እንዲህ ሀገር ከሞሼ የምንቀበለውን ከሳይንስና ከፍተኛ ትምህርት አቅጣጫ ከሰላም ሚኒስቴር ጋር እንሰራለን። ለምሳሌ በኦሮማራ ላይ ቀደም ብለን ሰሜን ሸዋ ላይ በኦሮሞ እና በአማራ ሕዝብ መካከል ያለውን ነገር ለማየት ኦሮማራን የት ነው የጀመርነው? መጀመሪያ ሰሜን ሸዋ በደብረ ብርሃን ዩኒቨርሲቲ አጋፋሪነት ጀመር ነው ከዛ ዛው መንግስትም አግዞን ከዛ ቀጥሎ እስከ ደብረ ብርሃን ቀጥሎ ባህር ዳር ላይ ያለውን ኤቨንት ታውቀዋለህ። ከዛ አስከትለን ጅማ ላይ አካሃር ነው ኦሮሚያ ማለት ነው። ከዛ ወሎ ላይ ሀያ ስምንት ዩኒቨርሲቲዎች አስራ ሁለቱ ኦሮሚያ ያሉት አዲስ አበባ ያሉትን ስለ ሰላም ስለ መቻቻል ስለ አብሮነት ኦሮማራን ወሎ ላይ አምጠተን አንድ ቀን ደሴ አንድ ቀን ከሚሴ ላይ አካህር ከዛ ቀጥሎ ወደ አምቦ ነው ሄደው። ደግሞ ህዝብ ለህዝብ የህዝብ ለህዝብ አምቦና ባህር ዳር ነው ሄደው። በዩኒቨርሲቲ ደረጃ ግን እስካሁን ጀመሪያ ላይ ደብረ ብርሃን ዩኒቨርሲቲ፣ ከዛ ወሎ ዩኒቨርሲቲ፣ ጅማ ዩኒቨርሲቲ አብረን እየሰራን ነው ያለ ነው ሰላምን የሰበክ ነው። ከዛም በኋላ አስር ዩኒቨርሲቲዎች ከሁለታችንም የተውጣጣ ይህንን ቲም እየሰራ ነው ያለው። ኦሮማራ ላይ ችግሮች አሉ፣ ለዘመናት የተንሸዋረሩ ትርክቶች አሉ። ይህን ትርክት ለመቅረፍ እየሰራ ነው ያለ ነው ሁለተኛው ታውቀዋለህ ይመስለኛል በትግራይና በአማራ ክልል መካከል የተፈጠረውን እንደዚሁ፣ ፎሮማችን ከክልሉ ጋራ ከፌዴራል ከሰላም ሚኒስተር ጋራ በመሆን ውይይት ጀምረን መጀመሪያ ሀያ አምስት ሰው ከአማራ ክልል ሀያ አምስት ሰው ከትግራይ ክልል፣ እንግዲህ ጎን ለጎን አንድ ጠንካራ የምሁራን ካውንስል አለን። የምሁራን ካውንስል አለም አቀፋዊ ይዘት ያለው አማራ ክልልን ብቻ ሳይሆን ለሌላ ክልል ያሉትን ምሁራን አሰባስቦ ለዛ ለምሁራን ካውንስል መጠናከር በገንዘብም በተለያየ ድጋፍ እሱ ጋር ተመካክረን አሁን አንዱ አጋራችን አብረን የምንሰራው እሱ ነውና እሱ ተጨምሮበት ከዛ ከትግራይና በአማራ መካከል ሀያ አምስት ሰው ከዛ ሀያ አምስት ሰው ከዚህ ተመርጦ ጠንካራ ውይይት ካረግን በኋላ ቲኦቲ አዘጋጅተን እንዴት እንቅረፈው እንዴት እናስተካክለው የሚለውን ሌላ ዙር ከዛ መቶ ሀያ አምስት ሰው ከዚህ መቶ ሀያ አምስት ሰው ተመልምሎ ጠንካራ ስራዎችን በመስራት በትግራይ በኩል ያሉት ሰሩ ስራ በአማራ ክልልም ያሉት አድርገን ሰላምን የሰራንበትን ታስታውሳል። በመሀል ላይ ይሄ ኮቪድ መጥቶ ነው እንጂ ሰላም ሚኒስቴር ጋር በመሆን ማለት ነው። አማራ ምሁራን ካውንስል ጋር በመሆን በውስጣችን ጠንካራ የሰላም ፎረም አለን። ምንድን ነው ተማሪዎቻችን በሰላም ፎረም እናዘጋጃለን። እነዚያ የሰላም ፎረም ተማሪዎች ህብረ ብሔራዊ በሆነ ከየትኛውም ብሔር ከየትኛውም እምነት ያሉ ሰዎች ተደራጅተው ስለ ሰላም የሚሰብኩ ወጠኝነት እንዳይነግስ ከፍተኛ ስራዎችን እየሰራን ያለ ነው። አሁንም ይሄ መሰንበቻ ውይይታችን ቅድመ ዝግጅት በአስራ ስድስት እና አስራ ሰባት አድርገን ስለነበረ ከሳይንስና ከፍተኛ ሚኒስቴር ጋር ያንን የተሻለ እንዴት እናድርገው የሚል ውይይቶች አድርገን ሰላምን ቁጥር እንዳርገን ነው እየሰበክ ነው። ስናሄድን ጉዟችን ላይ መሪ ቃላችን የፍቅርና የአረንጓዴ አሻራ ጉዞ ነው ያለ ይሄ ቀላል እንዳይመስል ያደረግንበት ነገር እና እሱን አጠናክረን ለመስራት ከማንኛውም ሰላምን ከሚሰራ አካል ጋር እንሰራለን። ክልላችን ፔፐር በዛ ጉዳይ ላይ ይቀርባል። የተለያዩ ጥናታዊ ጽሁፎች አሁንም ሌሎችን መድረኮች በሞራል ካውንስሉ ጋር ሁነን ከክልሉ ጋር ሁነን እንሰራለን። ጎረቤት ዩኒቨርሲቲዎች ጋር እንሰራለን። ለምሳሌ ባህር ዳር ዩኒቨርሲቲ ከአሶሳ ወሎ ዩኒቨርሲቲ ከሰመራ ጋር እጅና ጓንቱ ነው እየሰራ ነው ያለው። በርካታ ነገር ክልሉ አፋር ክልል ሰመራ ዩኒቨርሲቲ ብቻ ሳይሆን ወሎ ዩኒቨርሲቲ የራሱ እንደሆነ ደውለህ መጠየቅ ትችላለህ። ምን ያክል ያለን መስተጋብር ሌሎችንም ቦታዎች ጎንደር ዩኒቨርሲቲ ከሱዳን ጋር ካለው ሰፊ ዝግጅት አዘጋጅቶ ውይይት እየተደረገ ነው፣ ከፍተኛ አመራር ባሉበት በቀጣይም እንደዚህ አይነት ነገሮች ይዘጋጁና የተጀመረውን የኦሮማራ ያዘለቀቅ ያለውን እናጠናክራለን ከትግራይም በኩል እንደዚሁ በውይይት እንፈታለን ብለን እየሞከርን ያለ ነው ምክንያቱም ተውይይት ውጭ ሌላ አማራጭ የለንም እና ሰላምን ቅድሚያ አደርገን ሰላም ከሌለ ትምህርት የለም ሰላም ከሌለ ምርምር የለም ማህበረሰብ አገልግሎት የለም የሰውም ልጅ የለም ስለዚህ ጥላቻን በጥላቻ ሳይሆን ጥላቻን በፍቅር በሰላም እያደረግን እንድንሄድ ቁጥር አንድ መርሃችን እንዲሆን ያደረግነው ጉዟችንም የሚያስራ ምናምን ቀን ጉዟችንም በዛ ላይ እያጠነጠነ ነው። በአማራ ክልል የሚገኙ ዩኒቨርሲቲዎች ፎረም ሰብሳቢና የወሎ ዩኒቨርሲቲ ፕሬዚዳንቱ ዶክተር አባተ ጌታሁን እንደሚገልጹት ፎረማቸው በአካባቢ ጥበቃና አረንጓዴ ጉዳዮች ለኢትዮጵያ ብሎም ባሉበት አካባቢ ማለትም በአማራ ክልል ውስጥ የሚስተዋለውን የተፈጥሮ ሀብት ጥበቃ ችግር በምርምርም ይሆን በተግባራዊ እንቅስቃሴ በማገዝ በኩል ብዙ ስራዎችን እየሰራን ነው ይላሉ። ዶክተር አባተ እንደሚሉት አስሩ ዩኒቨርሲቲዎች በተናጠል በያሉበት አካባቢ የተፈጥሮ መመናመንን ለማስቀረት እንዲሁም ብክለትን ለመቀነስ ስራዎችን ሲሰሩ ቆይተዋል። አደጋ ያንዣበበበትን ጣናን ጨምሮ ራስ ዳሽንን፣ ሀይቅንና መሰል የተፈጥሮና ሰው ሰራሽ የቱሪዝም ስፍራዎችን በዘላቂነት ለመጠበቅ ዩኒቨርሲቲዎቹ በጥምረት እየሰሩ ነው ብለዋል። ወሎ ላይ ከቀረቡት ወረቀቶች ከአራቱ አንዱ በአማራ ክልል የሚገኙ የውሃ አካላትን በተለይ ተራራማ አካባቢ ያሉትን ስንት እንደሆኑ የሚያስገነዝብ ነበረ። በሚገርም ሁኔታ በፍጹም በፍጹም የማናውቃቸው በርካታ ነገሮች እንዳሉ ለመረዳት ችያለሁ። ለምሳሌ ደብረ ማርቆስ ሊጀምርልህ ደብረ ማርቆስ ስንሄድ ወደ ጮቄ ተራራ እንግዲህ፣ ጮቄ ተራራ አይሮን ነው ወጥተህና አልወጣህ እንደሆነ ወደ አራት ሺ አንድ መቶ አካባቢ ነው። ያስገረመኝ ነገር አንድ ነገር ልንገርህ፣ ከጮቄ ላይ ሁለት መቶ ሰባ ሶስት ምንጮች አሉ፣ የሚንፎለፎሉ ምንጮች ወደ ታች ወደ አባይ። ከዛ አምሳ ዘጠኝ ወንዞች አሉ። እነዚህ ሁሉ እየጠረጉ አሁን ጎጃም ሜዳ ይመስላል። በዛ ዙሪያ ያሉትን አፈር ለማፈር እየጠረጉ ስናን ወረዳ ላይ ሄደን ያየነው ነገር ያንን ነው። ወደ አባይ ይዘው ይሄዳሉ። አሁን በኋላ ደግሞ አባይ ብቻ ሳይሆን ለታላቁ የህዳሴ ግድብ ደለል ሊሆኑ ይችላሉ። ስለዚህ ህብረተሰቡ ጋር ደብረማርቆስ ማርቆስ ዩኒቨርሲቲ የሰራው እንዲያገግም ያደረገው ነገር አለ ማለት የሰራቸው ስራዎች አሉ ህዝቡ ጋራ እንዲከለልልን ብለው ከማህበረሰቡ ከወረዳው ጋር ሁነን አሁን የተከልነው አለ። በስማችን የአካባቢ ወረዳው ህዝብ፣ የዞኑ ህዝብ ይረከባል። እኛ የተከልነው እኛም እየህር ምርምር እናደርግበታለን። ከአሁን በፊት የተሰሩ ስራዎች በተወሰኑ ዓመታት ያሳዩት ወጥ የሚገርብ አንድ ጭራወንዝ የሚባል እዛው ወደ ጮቄ መውጫ ላይ ስናን ወረዳ አካባቢ ላይ ጭራወንዝ የሚባል በጣም የተበላ አካባቢ ነበር። ያንን እንዲያገግም አድርገውት ያየነው ነገር ተፈጥሮ ባንድ ጊዜ ለመመለስ እንደሚቻል የእኛ እጅ ስለገባበት ነው። እና እነዚህን ተሞክሮች እዛም ስንሄድ፣ ጎንደርም ስንሄድ፣ ሰሜን ሸዋም ስንሄድ፣ ወሎም ስንሄድ ይሄ አይነት ተሞክሮ አለ። በሚሊዮን የሚቆጠር ችግኝ ባለፈው አመት የተከነው ኦልሞስት ሰማንያ ምናምን ፐርሰንት። ለምሳሌ እኛ ባለፈው አመት መቶ ሰላሳ ስምንት ሺህ ተክለናል። ኦልሞስት ሰማንያ ስድስት ፐርሰንቱ ጠርጧል። ይሄንን ምንድን ነው ያተኮር ነው፣ የተራራ ልማትን ማጠናከር አለብን ነው፣ የውሃ አካላትን መታደግ አለብን ነው። ይህን የውሃ አካላት ከታደግን እዚህ ወሎ አካባቢ አራት ሺ አንድ መቶ ያለበት ተራራማ አካባቢ በርካታዎች አሉት። ኦልሞስት ወደ አርባ ሀምሳ ኪሎ ሜትር የሚሆን በውሃ የተሸፈነ አካባቢ ነው። ሀይቆቻችን አሉ። ከአሁን በፊት ጣና ላይ በተመለከተም ተከፋፍለን ጥናት ማጥናት መካኒካል፣ ኬሚካል፣ ባዮሎጂካል ሙከራዎች ነበሩ ጣናን አሁን ግን አስራችንም ተከፋፍለን ከፍተኛ ችግር ላይ ያለው ጣና ስለሆነ ከአሁን በፊት በምስራቅ ያሉት እዝህና ሀይቅን እና ሌሎችን አርድቦ አራት ሀይቆች ያሉ እነሱ መቆጣጠር በምዕራቡ በኩል ያለው ደግሞ እነዛን እንዲቆጣጠር ነበር የተስማማ ነው። አሁን ዘንድሮ ተረባረበን ጣናን አንድ ነገር እናደርግ በአጭር ጊዜ ውስጥ የመስራት ስራ እንስራ የሚል ስራ እየሰራን ነው። እና ተራራ ልማትን ማጠናከር አካባቢ ማህበረሰብ ጋር ክልሉ ጋራ መዋየት በአጭር ጊዜ ውይይት እናደርጋለን ብለን ተስፋ እያደረግነው፣ ከክልሉ ጋራ ከሞራል ካውንስል ጋራ ውይይት እናደርጋለን። ሞራል ካውንስል ሆኖ ሀገር ውስጥም ውጭም ያሉት ጋር ሆነን የውሃ አካላት እና ተራራ ልማትን በማጠናከር የሚታይ ስራ መስራት ገንዘብን መድበን ፕሮጀክቶችንም ጽፈን የሚታይ ስራዎች ዘንድሮም ብቻ የጀመርነው በአንድ ላይ ያደረግነው በሚቀጥለው አመት የምንገመግመው የምናየው ዙረን የምናየው ነገር እንድናደርግ ቃል ተግባብተናል። ስለዚህ መፍትሄው ምንድን ነው? ተራራ ልማት እናጠናክራለን። የውሃ አካላትን ወራሪ አረሞችን ሀይቅ ላይ ያለ እዚህ ጣና ላይ አለ። እነዚህን ወራሪ አረሞች እንደው ሌላ ቢቀር እንኳ በመንቀል እንኳ ማጥፋት ይቻላል እኮ። ጣና ላይ የመረባረብ ስንፍና አለብን፣ ዳተኝነት አለ። ብዙ ሞክረናል። የበለጠ አጠናክረን እንስራ ተባብለን ቃል ተግባብተናል። እስካሁን የተሰሩ ስራዎች እስካሁን የተሰሩ ጥረቶች፣ ጥናቶች፣ ምርምሮች፣ ተግባራዊ እንቅስቃሴዎች እንዳሉ አውቃለሁ በተናጠል ከዚህ በኋላ በአንድነት ሆናችሁ የምትሰሩት ስራ የበለጠ ውጤት እንደሚያመጣ ህብረተሰቡ ይጠብቃል። እና እንደው እስካሁን ያለውን እርስዎም በአጭር ገለጻ እንደገለጹት ዳተኝነቱ አለ፣ ህብረተሰቡ ውስጥ ቁጭት አለ፣ ጉዳቱ ደግሞ እለት በለት እየጨመረ ነው። እና እንደው ከዚህ በኋላ በቁጭት የመራመድ እንቅስቃሴው ምን ያህል ጠንካራ ይሆናል ብለን ተስፋ እናድር። አንዱ ልዩነታችን ያስሩ ዩኒቨርሲቲ በየዞናችን በየአካባቢያችን በርካታ ስራዎችን እየሰራ ነው ያለነው። እኛ ችግር የሚመሰለህ አናስጮኸውም። ለምሳሌ ኮቪድ እኛ ባንኖር ማን ነበር የሚሰራው? አስሩ ዩኒቨርሲቲ ባይኖር ኑሮ አሁን እንኳ ወቅታ ያለው ኮቪድን ማን ነበር የሚሰራው? ከዩኒቨርሲቲ ውጭ የት ነው ያለው? በምርምር በማቋቋም እስካሁን ሰዓት ድረስ ጠንካራ ስራ በመስራት ያለው ዩኒቨርሲቲ ነው። ኮሚኒቲ ሰርቪስ አገልግሎት ላይ በርካታ ቴክኖሎጂዎችን በማምጣት ለህብረተሰቡ ሸር በማድረግ ስርዓትነት ላይ በርካታ ዝብዝብ ለሆኑ ስራዎችን እየሰራን ያለ ነው። እኛ በተራመድነው ቁጥር ሌላውን ማጋር ያስፈልግሃል። አብዛኛውን እንደምታይ ከፖለቲካ አመራሩ ቀደም እያለ ጫናም እያደረገ ሊያግዝ ይፈልጋል። ምክንያቱም እኛ በቴክስት እንኳን እንግባባለን፣ በቴክስት እነግባባለን እና በቀላሉ ተግባቦታችን ጥሩ ነው ያለው። ተግባቦት ካለ ደግሞ ጥሩ ስራ ይሰራል። ከዚህ በኋላ ደግሞ በተጠናከረ ጽህፈት ቤትን ማጠናክረን ለባህር ዳር ዩኒቨርሲቲ ምስጋና ይገባውና ጽህፈት ቤት ሰጥቶናል አብዛኛውን ችግራችን አንጋፋዎቹ ጎንደርም ባህር ዳርም ለእኛ ልዩ ናቸው በምንችለው ነገር ያግዛሉ ህብረታችን ጥሩ ነው አሁን ኢንዱስትሪ ፓርኮችን ጎብኝተናል ከባለ ሀብቶች ጋር ውይይት አድርገናል ምንድን ነው ክፍተት ያለው ኢንዱስትሪው ምን ይፈልጋል የእኛ ተማሪዎች ምን ነው የሚፈልጉት አሁን ቀጣይ ሁሉም አይነት የሪሰርች ዩኒቨርሲቲ የአፕላይድ ዩኒቨርሲቲ ኮምፕረንዚቭ ዩኒቨርሲቲ የሚባል አለን። ሁሉም አንዱ ከአንዱ እየተመጋገብን በተሻለ መልክ የሚታይ ስራ ለመስራት ሁለት ሺ አስራ ሶስት ስትራቴጂክ ፕላንም ሰርተናል። እንትኑ ፎረሙ ራሱ ስትራቴጂክ ፕላን ይኖረዋል። ያንን ስትራቴጂክ ፕላን መሰረት አድርገን የአምስት ዓመት ስትራቴጂክ ፕላን ሰዎች ስንቀጥር አወዳደር ስንቀጥር፣ አሁን ሴክሬታሪ የተሻለ ስትራቴጂ የተሻለ ልምድ ያላቸውን ሰዎችን ለማስገባት ነው የሞከር ነው። ያንን ለማድረግ እየሰራን ያለ ነው። ለተጠናቀረው ዘገባ ደመቀ ከበደ ከአዲስ አበባ።